ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ

የአርብ መስከረም 13 2009 ዓ ም ዝግጅታችን ጀምረዋል። የተከበራችሁ አድማጮች ጤና ይስጥልን፣ እንደምናመሻችሁ ጤና ይስጥልን እንደምናመሽታችኋል። ክቡራትና ክቡራን የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየነን። በተባበሩት መንግሥታት ድርጅት ሰባ አንደኛ ጠቅላላ ጉባኤ ላይ የስደተኞች ጉዳይ ቀዳሚ ትኩረት አግኝቷል።

አሁን አዲሱ ጌታ ነ የተባለው የህግ ክፍል ኃላፊያችን ባለፈው ቅዳሜ እለት በደህንነቶች ተይዞ ከብዙ ፍለጋ በኋላ ማዕከላዊ የሚባለው ማሰቃያ ክፍል ውስጥ መታሰሩ፣ ይህኛው የሌላ ዝግጅታችን መግቢያ ነው። የሰማያዊ ፓርቲ ሊቀመንበር የአቶ ይልቃል ጌትነትን ድምፅ ነው የሰማ ነው። ዘገባ ይኖረናል። ቀደም ያለውንና በስደተኞች ጉዳይ ላይ ያተኮረውን ደግሞ እንስማ።

our responsibility is to help explain to countries that their long-term interests are not served by these policies <laughs>

ሳራ ስዋል ናቸው የሰማችኋቸው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሲቪሎች ደህንነት የዲሞክራሲና የሰብዓዊ መብቶች ጉዳዮች ምክትል ሚኒስትር ናቸው። በአብይ ርዕስ ዘገባ ይኖረናል። ለአርዕስተ ዜናው ቆንጅት ሞሮኮ ወደ አፍሪካ ህብረት አባልነት ለመመለስ ይፋ ጥያቄ ማቅረቧ ተገልጿል። ዓለም አቀፍ ለጋሾች በዚህ ፈታኝ ሰዓት

ሀገራቸውን ችላ እንዳይሉ የደቡብ ሱዳን ምክትል ተቀዳሚ ፕሬዝደንት ታባን ዴንጋይ ተማጽኖ አቅርበዋል። የሚሉትና ሌሎችም ይኖሩናል። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው።

ሞሮኮ ወደ አፍሪካ ህብረት አባልነት ለመመለስ ይፋ ጥያቄ ማቅረቧ ተገለጸ። ሞሮኮ ጥያቄውን ያቀረበችው አዲስ አበባ ለሚገኘው የህብረቱ ጽሕፈት ቤት መሆኑን ኮሚሽኑ ዛሬ ባወጣው መግለጫ አስታውቋል። እስክንድር ፍሬው አጭር ዘገባ ይዟል። ከ32 ዓመታት ቆይታ በኋላ ዳግም ወደ አህጉራዊው ተቋም ከኒውዮርክ የተደመጠው መረጃ አዲስ አበባ የደረሰው ይፋ ደብዳቤ

ይህንኑ አረጋግጧል። የአፍሪካ ህብረት ኮሚሽን ዛሬ ባወጣው መግለጫ እንዳመለከተው ሰሜን አፍሪካዊቷ ሞሮኮ ወደ አባልነት ለመመለስ ይፋ ጥያቄ አቅርባለች። የሞሮኮው ንጉሥ መሐመድ የውጭ ጉዳይ አማካሪ የሆኑት ጣይብ ፋሲ ይህንኑ ለአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚን ይዙማ እንዳስታወቁ መግለጫው ጠቅሷል። ሁለቱ ሰዎች የተገናኙት በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ መሆኑንም አመልክቷል።

እንደ መግለጫው በድጋሚ ወደ አባልነት ለመመለስ የሚጠይቀውን ደብዳቤ ትናንት አዲስ አበባ ለሚገኘው የኮሚሽኑ ጽፈት ቤት ማስገባታቸውን አማካሪው ለኮሚሽነሯ አስረድተዋል። የደብዳቤውን ቅጅም አስረክበዋል። ጥያቄው ለአባል ሀገራት በይፋ ማሳወቅን ጨምሮ

በተገቢ ሂደቶች ውስጥ እንደሚያልፍ ዶክተር ዲላሚን ዙማ መናገራቸውም ተጠቅሷል። ሞሮኮ ራሷን ከአሁኑ የአፍሪካ ህብረት ከቀድሞው የአፍሪካ አንድነት ድርጅት አባልነት ያገለለችው ሰሃራዊ አረብ ሪፐብሊክን አስመልክቶ በወሰደው አቋም ምክንያት ነው። ቅሬታዋ ደግሞ ምንም አይነት ዓለም አቀፍ እውቅናና ሉዓላዊነት የሌላትን ግዛቴን በአባልነት ተቀብሏል የሚል ነው። ይህም

የድርጅቱን ቻርተር እንደሚቃረን ሞሮኮ ታምናለች። እነሆ ከ32 ዓመታት በኋላ ደግሞ ከአፍሪካ አንድነት ድርጅት መስራቾች አንዷ የነበረችው አገር የአፍሪካ ህብረት አባል ለመሆን ጥያቄ አቅርባለች። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

እስክንድርን እናመሰግናለን። ዓለም አቀፍ ለጋሾች በዚህ ፈታኝ ሰዓት ሀገራቸውን ችላ እንዳይሉባቸው የደቡብ ሱዳን ምክትል ተቀዳሚ ፕሬዚደንት ታባንዴን ጋይ ተማጽኖ አቀረቡ። አዲሲቱ ሀገር ደቡብ ሱዳን እየተካሄደ ባለው የእርስ በርስ ግጭት ምክንያት ብዙ ሺህ ዜጎቿ ወደ ጎረቤት ሀገሮች ሸሽተው የሰብአዊ ቀውስ ውስጥ ነው የምትገኘው።

የሰብአዊ ቀውሱ ሁኔታ በእጅጉ ሰቅጣጭ ነው ሲሉ ታባንዴንጋይ ትናንት በተባበሩት መንግስታት ጠቅላላ ጉባኤ ላይ አስረድተዋል። ሁኔታዎቹን ይበልጥ እያባባሱ ያሉት ደግሞ በዚህ ዓመት ዋው ራጃ ና ጁባ ከተሞች ውስጥ የተካሄዱ ውጊያዎች መሆናቸውን አስረድተዋል።

ባለፈው ሚያዝያ 2008 ዓ.ም በናይሮቢ ብሔራዊ መስክ በህገወጥ መንገድ ለንግድ የቀረቡ 105 ቶን የዝሆን ጥርስ እና 1.35 ቶን የአውራሪስ ቀንድ እንዲቃጠል ተደርጓል። ኬንያ ያን ትዕይንት በማሳየት ያቀረበችው የዝሆን ጥርስ ጠቃሚነቱ ለዝሆኖች ብቻ መሆኑን ነው። ሀገራቸው የዝሆን ጥርስ ንግድን ሙሉ በሙሉ ያገደችው የኬንያው ፕሬዚደንት ኡሁሩ ኬንያታ ነገ ደቡብ አፍሪካ ውስጥ ለሚከፈተው

ስይቲስ በሚል ለሚታወቀው ዓለም አቀፍ ጉባኤ መልእክት ለማስተላለፍ ነው። ስይቲስ በመጥፋት ላይ የሚገኙ ብርቅ እንስሳትን ንግድ ለመከላከል በሚቻልበት መንገድ የሚወያይ ዓለም አቀፍ ጉባኤ ነው። የአፍሪካ ሀገሮች በነገው የጆሀንስበርግ ጉባኤ ላይ የተያዙ የዝሆን ጥርሶች መቃጠል አለባቸው ወይስ ተሽጠው ገንዘቡ ለጥበቃው ጥረት ይዋል የሚለውን ይወስናሉ ተብሎ ይጠበቃል።

ባለፉት ቅርብ ዓመታት በብዙ ሺዎች የሚቆጠሩ ዝሆኖች ተገድለው ጥርሶቻቸው ለእስያ ገበያ መዋሉ ይዘገባል። በቅርቡ የተካሄዱ ጥናቶች በአውሮፓውያኑ የዘመን አቆጣጠር በ2007ና በ2014 ዓመተ ምህረት መካከል ብቻ የአፍሪካ ዝሆኖች 30 ከመቶ መቀነሳቸውን ያሳያሉ። ኬንያን ጨምሮ ወደ 30 የሚጠጉ የአፍሪካ ሀገሮች በዝሆን ጥርስ ንግድ ላይ አጠቃላይ ዓለም አቀፍ እገዳ እንዲደረግ ይፈልጋሉ።

አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። በሰሜን ምስራቅ ዩናይትድ ስቴትስ ክፍለ ግዛት በሰሜን ካሮላይና ቻርለት ከተማ አንድ ጥቁር አሜሪካዊ በፖሊሶች መገደሉን ተከትሎ ትናንትና በተከታታይ ለሶስተኛ ቀን የተካሄደው የተቃውሞ ሰልፍ በአብዛኛው ሰላማዊ እንደነበረ ተዘግቧል በከተማይቱ ከእኩለ ሌሊት በኋላ

መዘዋወር የሚከለክለውን አዋጅ የጣሱ በብዙ መቶ የሚቆጠሩ ሰልፈኞች ዛሬ ማልደው በመነሳት ግጭት ያልነበረበት ሰልፍ አካሂደዋል። ሰልፈኞቹ ሰላማዊ እስከሆኑ ድረስ

የሰዓት እላፊውን አዋጅ በኃይል የማስጠበቅ እቅድ እንደሌላቸው ባለስልጣናቱ አስታውቀዋል። ቴሌቪዥኖች ከሰልፈኞች መካከል አንዳንዶቹ በፈገግታ ከተቀበሏቸው የብሔራዊ ዘብ አባላት ጋር የእጅ ሰላምታ ሲለዋወጡ አሳይተዋል። በሐሙስ ማታው ግዙፍ የተቃውሞ ሰልፍ ወቅት ግን በአንደኛው የከተማይቱ አካባቢ ፖሊሶች አስለቃሽ ጋዝ ተኩሰዋል። በመላ ከተማዋ ለጥበቃ በተሰማሩ አድማ በታኝ ፖሊሶች የተወሰደው እርምጃ

ከዚህ ቀደም ያልተለመደ ነው ተብሏል። ይህ በዚህ እንዳለ የአስቸኳይ ጊዜ አዋጅ የደነገጉት የከተማይቱ ከንቲባ በአሁኑ ጊዜ የክፍለ ግዛቱ ዋና አስተዳዳሪ ቀድሞ የከተማይቱ ከንቲባ በአሁኑ ጊዜ የክፍለ ግዛቱ ዋና አስተዳዳሪ ፓት ምክሮሪ ሲናገሩ

ምንም አይነት ሁከትና በንብረት ላይ የሚደርስ ውድመትን አንቀበልም፣ ፖሊስ ህገወጦችን በቁጥጥር ስር ያውላል በማለት አስጠንቅቀዋል። አሁን ከመሸ በሰጡት መግለጫ ደግሞ የማክሰኞውን የፖሊስ ግድያ የሚያሳየው ቪዲዮ ለሕዝብ እንዲታይ ፍላጎት ያላቸው መሆኑን ጠቁመዋል። መቼ እንደሚታይ ግን ፍንጭ አልሰጡም።

ዩናይትድ ስቴትስ ውስጥ በፖሊስ አባላት በጥቁር ዜጎች ላይ ሰሞኑን ሁለት ግድያዎች ከተፈጸሙ ወዲህ የተነሱት ሁከቶችን አስመልክቶ የፕሬዝደንታዊ ምርጫው ተፎካካሪዎች ጥንቃቄ የተሞላባቸውን የቃላት ልውውጦች ሲያደርጉ ተደምጠዋል። የጥንቃቄያቸው ምክንያት የፖሊስ ወገናዊነታቸውን በማጉላት የጥቁር መራጮቻቸውን ድምፅ

ላለማጣት በአንጻሩ ደግሞ በፖሊስ ላይ ወቀሳ በማብዛት በጥቁሮችና በፖሊስ መካከል መቃቃርን ላለማስፋት ነው። የተሻለው መንገድ ለተገደሉት ቤተሰቦች በካሮላይናና በኦክላሆማ ግዛቶች ላሉ

ቤተሰቦችና ወዳጆች ማዘናቸውን መግለጽ መሆኑን ስላቲሳ ሆክ ዘግባለች። የሪፐብሊካን ፓርቲ ውጩ ፕሬዚዳንት ዶናልድ ትራምፕ ትናንት ሐሙስ ፔንሲልቬንያ ውስጥ ባደረጉት የምረጡኝ ቅስቀሳ ንግግራቸው ወቅት በአሜሪካ ከተሞች እየተስተዋሉ ያሉትን የወንጀል አድራጎቶችና ሁከቶችን ኮንነዋል። ስ

ትራምፕ በዚሁ ንግግራቸው ላይ ያሉት የዓለም መሪ መሆን ሲጠበቅብን ገጽታችን እየተበላሸ ነው። የራሳችንን ከተሞች መቆጣጠር ሳንችል እንደምን መሪ ልንሆን እንችላለን ሲሉ ጠይቀዋል። የጥፋቱ ሁሉ ሰበብ ህገወጥ አደንዛዥ እጾችና ቅመማ የቅመማ ቅመም ዝውውር መሆኑን የጠቆሙት ትራምፕ በሀገሪቱ ውስጥ ህግና ስርዓትን እንደሚያሰፍኑ ቃል ገብተዋል። በሌላ በኩል ደግሞ የትራምፕ ተቀናቃኝ የሆኑት የዲሞክራቲክ ፓርቲው እጩ ሂላሪ ክሊንተን

በበኩላቸው ኦርላንዶ ፍሎሪዳ ውስጥ ከትናንት በስቲያ ሲናገሩ የሁለቱን ጥቁሮች መገደል ልንሸከመው የማንችል ብለውታል። በሌላ በኩል ደግሞ ባለፈው ሳምንት ውስጥ ኒውዮርክ፣ ኒውጀርሲና ሚኒሶታ ውስጥ የታዩትን የሽብር አድራጎቶች በተሳካ ሁኔታ ተቋቁመዋል ያሏቸውን የፖሊስ እንቅስቃሴዎች አሞግሰዋል። ምንም እንኳን ሂላሪ ክሊንተን ትናንት የቅስቀሳ ንግግር ባያደርጉም አብረዋቸው ለምክትል ፕሬዚደንትነት የሚወዳደሩት ቲም ኬን ግን ሬኖ ኔቫዳ

ውስጥ ንግግር አድርገው በሁለቱ የማኅበረሰቡ ክፍሎች መካከል ግንኙነት መጠናከር እንዳለበት አሳስበዋል። There is a need to build better bridges between

በፖሊስና በሚጠብቋቸው ማህበረሰቦች መካከል የተሻሉ ድልድዮችን መገንባት ያስፈልጋል። ሂላሪና እኔ ይህንን እንገነዘባለን ብለዋል። ግንኙነቶቻቸውን ለሚያጠናክሩት ተግባራትም ጥረቶቻችንን ሁሉ እናውላለን ብለዋል። በሌላ በኩል ደግሞ ፕሬዚዳንት ባራክ ኦባማ እንዲህ አይነቱ ሁከት የበዛበት ተቃውሞ ለሚፈለገው ውጤት እንደማያበቃና ይበልጥ ሰላማዊ ተቃውሞ የበለጠ

ኃይል እንዳለው መናገራቸውን የዋይት ሀውስ ቃል አቀባይ ጆስ ጆሽ ኤርንስት አመልክተዋል። በመጨረሻም የመንግስት ሰራተኞችና ሳጥማጆች በዚህ ሳምንት ግብፅ ባህር ጠረፍ ከሰመጠው የፍልሰተኞች ጀልባ አስከሬኖችን እያወጡ ነው። የአብዛኞቹ ሰለባዎች አስከሬኖች ተጎድተው ፈጽሞ ለመለየት ከማይቻልበት ደረጃ

የደረሱ መሆናቸውን ይናገራሉ። በግብፅ መገናኛ ብዙኃን ዘገባ መሰረት እስካሁን የ145 ሰዎች አስከሬን ወጥቷል። አብዛኞቹ ሴቶችና ሕጻናት ናቸው። ዓለም አቀፉ የፍልሰት ድርጅት አይኦኤም እንደገለጸው ደግሞ ከሰለባዎቹ መካከል አንደኛው አራስ ልጅ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 13 2008 ይቅርታ 2009

አመተ ምህረት ምሽት ፕሮግራም ነው። እስከን ለምደሙ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ድረስ

የዩናይትድ ስቴትስ መንግስት ስደተኞችን ተቀብለው ለሚያስተናግዱ ሀገሮች ቀጥተኛ የገንዘብ እርዳታ ለመስጠት የተባበሩት መንግስታት ድርጅትን ጨምሮ ሌሎችም ተቋማት ስደተኞችና ፍልሰተኞችን የሚያግዙበትና ዘለቄታ ያለው የምጣኔ ሀብት ጠቀሜታ የሚያገኙበት የሦስት ቢሊዮን ዶላር ተጨማሪ እርዳታ ይፋ አድርጋለች። ኢትዮጵያ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ በስደተኞች ጉዳይ አብይ ተዋና የሆና ነው የሰነበተችው በሰባ አንደኛው ጉባኤ ላይ

ስደተኞችና ፍልሰተኞችን መልሶ ለማቋቋምና የሥራ ዕድል ለመፍጠር ከአውሮፓ ህብረት የ500 ሚሊዮን ዶላር እርዳታ እና ብድር አግኝታለች ኢትዮጵያ። ሄኖክ ሰማግዜር የ71ኛውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተከታተለ ካለበት ከኒውዮርክ ተከታዩን ዘገባ አጠናቅሯል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተባበሩት መንግስታት ድርጅት አጠቃላይ ጉባኤ የመሩት ልኡካን ቡድን በስደተኞችና ፍልሰተኞች እርዳታና መልሶ ማቋቋም ስራ

በርካታ የውጭ ሀገር እርዳታና አነስተኛ ወለድ ያለው ብድር ይዞ ወደ አዲስ አበባ ይመለሳል። በዚህ ሳምንት በኒው ዮርክ የዓለም መሪዎች በፈረሟቸው ስምምነቶችና የተግባራዊ እንቅስቃሴ መርሃግብሮች ኢትዮጵያ አይነተኛ ተሳታፊ ሆና ነው የሰነበተችው። በኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠለሉ

ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለሱ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እንደዚሁም የአስቸኳይ እርዳታ ለማቅረብ ተዘጋጅተዋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰላማዊ ሰዎች ደህንነት ዴሞክራሲና የሰብአዊ መብት ምክትል ሚኒስትር ሳራ ስዋል ሀገራቸው ለተባበሩት መንግስታት ድርጅት ሌሎች ሀገሮችና ተባባሪ መንግስታት በሚቀጥሉት ጥቂት ዓመታት ልታቀርብ የተዘጋጀችውን እርዳታ ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ አብራርተዋል።

So adding an additional $3 billion to refugee assistance programs. ለስደተኞች መርጃ መርሃ ግብሮች ተጨማሪ ሶስት ቢሊዮን ዶላር ተመድቧል። ስደተኞችና ሌሎችም በልዩ ሁኔታ ያሉ ሰዎች የሚገቡበት ሁኔታዎች ህጋዊ መንገዶች በእጥፍ ለማሳደግ የሚቻልበትን ሁኔታ

በአዲሱ ሀገራቸው ኑሯቸውን ደህንነታቸውን ጠብቆ እንዲጀምሩ ማስቻል ሌላው እርምጃ ነው። ከዚህ በተጨማሪ አንድ ሚሊዮን ለሚሆኑ ተጨማሪ ስደተኞች ልጆች ባሉበት ቦታ ትምህርታቸውን እንዲቀጥሉ ማድረግ ነው። ስደተኞችን ተቀብለው በደግነት የሚያስጠልሉ መንግስታትን እናመሰግናለን። ሆኖም ብዙውን ጊዜ ስደተኞች ሰርተው ራሳቸው ገቢ እያገኙ ለመኖር መቻል ይፈልጋሉና

መንግስታት ይህንን እንዲያደርጉ ግፊት ይደረጋል። እናም መንግስታቱ በሽግግር ላይ ላሉ ስደተኞች ቁጥሩ ወደ አንድ ሚሊዮን የሚጠጋ የስራ ፈቃድ ለመስጠት ቃል ገብተዋል። ገንዘቡ በአስቸኳይ የምግብ እርዳታና ቀጥተኛ የሆነ የምጣኔ ሀብት እገዛን እንደሚያጠቃልል ምክትል ሚኒስትር ስዋል ገልጸውልናል።

የአውሮፓ ህብረትና ብሪታኒያም ለኢትዮጵያ መንግስት ቀጥተኛ የምጣኔ ሀብት ድጋፍና አነስተኛ ወለድ ያለው ብድር ሊሰጡ ተስማምተዋል። ኢትዮጵያ ሁለት የኢንዱስትሪ ፓርኮችን እንድትገነባ ወደ 30 ሺህ ለሚሆኑ ኤርትራውያን ስደተኞችና ፍልሰተኞች እንደዚሁም ደግሞ ለ60 ሺህ ኢትዮጵያውያን የስራ ዕድል የምትፈጥርበት ኢንቨስትመንት ከአውሮፓ ሀገሮች ተገኝቷል። የአውሮፓ ኢንቨስትመንት ባንክ ዓለም አቀፋዊ ጉዳዮች ስራ አስኪያጅ ፓትሪክ ዋልሽ የእርዳታና ብድሩን ዝርዝር እንዲህ ያስረዳሉ።

ባለፈው ማክሰኞ ኒውዮርክ ውስጥ የተፈረመው ይሄ አጠቃላይ ስምምነት ፕሮጀክቱን ለመጀመር አምስት መቶ ሚሊዮን ዶላር እንደሚያስፈልግ ይጠቅሳል። ከዓለም ባንክ በተጨማሪ ከአውሮፓ በኩል ደግሞ የአውሮፓ ህብረት አካል ከሆነው የአውሮፓ ኢንቨስትመንት ባንክ ለፕሮጀክቱ ማካሄጃ ሁለት መቶ ሚሊዮን ዶላር ገደማ እንሰጣለን ብለናል። ይሄ ደግሞ የቀረበውን ሀሳብ በደንብ ከመረመርን በኋላ ነው።

በዚህ ዓመት መጀመሪያ ላይም ባንካችን ማለት የአውሮፓ ኢንቨስትመንት ባንክ አዲስ አበባ ቢሮ ከፍቷል። በዚያ ያለ ተወካያችን በምን መንገድ ማካሄድ እንደሚሻል ከኢትዮጵያ መንግሥት ተወካይ ጋር እየተነጋገረበት ነው። ስምምነቱ በዚህ ሳምንት በአውሮፓ ኢንቨስትመንት ባንክ ፕሬዚዳንትና በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይፋ ተደርጓል። ኢትዮጵያ ለዓለማው ማህበረሰብ ያቀረበችው የትብብር ሰነድ እንደሚያመለክተው

ወደ አውሮፓና ሌሎች አፍሪካ ሀገሮች እንዲሁም በሀገር ውስጥ በስደት የሚገኙ የውጭ ሀገር ዜጎችና ኢትዮጵያውያንም ጭምር የስራ ፈቃድ አግኝተው በኢንዱስትሪ ልማት እንደሚሰማሩ ይዘረዝራል። የዓለም አቀፉ ማህበረሰብም መርሃ ግብሩም በመደገፍ ላይ ይገኛል። የኢትዮጵያ መንግስት በፍጥነት እያደገ የቆየው ምጣኔ ሀብቱ በዘንድሮ ዓመት በድርቅና በሌሎች እክሎች ተቀዛቅዞ በ4.5 ከመቶ እንደሚያድግ የዓለም የገንዘብ ድርጅት አይኤምኤፍ በሚያዝያ ወር መተንበዩ ይታወሳል።

በኦሮሚያ ወልቃይት ጎንደርና ና ጎጃም የተቀሰቀሱ ህዝባዊ ተቃውሞዎች የምጣኔ ሀብት እንቅስቃሴም ላይ እክል ፈጥረው ቆይተዋል። ኢትዮጵያ ስደተኞችና ፍልሰተኞችን መልሶ የማቋቋምና የምጣኔ ሀብት እድል የመፍጠር ዓለም አቀፍ የተቀናጀ መርሃ ግብር የሚሰጣት እገዛ በተለይ በውጭ ምንዛሬ እጦት ለሚጨናነቀው የገንዘብ ስርዓቷ እፎይታን፣ እንደዚሁም ለበርካታ ወጣቶች የስራ እድል ለመፍጠርም ያግዛል፤ በተግባር ሲውል ማለት ነው።

ምዕራባውያን ለኢትዮጵያ መንግስት የሚሰጡት እርዳታ የሰብአዊ መብትን ከሚያፍን ዜጎችም በተለይም በተቃውሞ ጎራ የተሰለፉን የሚያዋክብና የሚያሰድድ መንግስት ዕድሜ ማራዘሚያ ድጋፍ እንደሆነ በመግለጽ የዓለም አቀፍ የሰብአዊ መብቶችና የመልካም አስተዳደር ተቆርቋሪዎች በተደጋጋሚ ሲያሳስቡ የቆዩት ጉዳይ ነው። በዩናይትድ ስቴትስ ኮንግረስም የመብት ረገጣዎቹን የሚያወግዝና ዋሽንግተን ለአዲስ አበባ የምትሰጠውን እርዳታ

ከመርሆቿ ጋር እንድታጣጥም የሚጠይቅ ረቂቅ ውሳኔ ኤችአር 16 ባለፈው ሳምንት ይፋ ይሆኗል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰላማዊ ሰዎች ደህንነት፣ ዴሞክራሲና የሰብአዊ መብት ምክትል ሚኒስትር ሳራ ስዋል መንግስታቸው እንደ ኢትዮጵያ ላሉ በመብት ረገጣ የዴሞክራሲ ግንባታ ላይ ባላቸው አሉታዊ ተጽዕኖ የሚወቀሱ ሀገሮች የሚሰጠውን እርዳታና መርሆቹን አስመልክቶ ያለውን የውጭ ጉዳይ ፖሊሲ ሲያብራሩ

የእኛ ኃላፊነት እነዚህ ፖሊሲዎች ለሀገሮቹ ዘላቂ ጥቅም እንደማይበጁ ውሉ አድሮም የአፈና ትርፉ ጽንፈኝነትና ሁከት መሆናቸውን ማስረዳት ነው። ስለዚህ ምግባሮቻቸውን ከማን ወድላቸው ብዙ ሀገሮች ጋር ግንኙነቶችን ብንመሰርትም የእኛ ተግባር ግን ሀገሮቹ የሚያራምዷቸው ፖሊሲዎች

ምን ያህል ጎጂ መሆናቸውን እንዲያዩት ማገዝ ነው። ኢትዮጵያ ከ700 ሺህ በላይ ከደቡብ ሱዳን፣ ሶማሊያና ኤርትራ የተሰደዱ ሰዎችን አስጠልላ ትገኛለች። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከኒውዮርክ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።

ኢትዮጵያ ውስጥ ግድያዎች መቀጠላቸውን እንዲሁም የሰማያዊ ፓርቲ አባሎችና ሌሎችም ዜጎች ከሕግ ውጭ በሆነ አያያዝ በገፍ እየታሰሩ መሆናቸውን የፓርቲው ፕሬዝደንት ተናገሩ። በተመሳሳይ ሁኔታ ከሀያ የማያንሱ ዜጎች በምዕራብ ኦሮሚያ በጅማ ገነት ወረዳ ከሕግ ውጭ መታሰራቸውን አንድ የተቃዋሚ ፓርቲ ተጠሪ ገልጸዋል። ከመንግስት በጉዳዩ ላይ ለጊዜው ማብራሪያ ለማግኘት አልተቻለም። መለስካቸው አመሀ ነው ዘገባ ይላከው።

በኦሮሚያና በአማራ ክልሎች የተቃውሞ ሰልፎች መካሄድ ከጀመሩ በኋላ በአጠቃላይ በሀገሪቱ ውስጥ በዜጎች ላይ እየተካሄደ ነው የሚሉት የአፈና እርምጃ የተባባሰ እንደሆነ በመግለጽ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት መንግስትን ከሰዋል። የሰማያዊ ፓርቲ አባላት ሆኑ የአመራር አባላትም የዚህ እርምጃ ሰለባ እየሆኑ እንደሚገኙም ያስረዳሉ። ለዚህም ማስረጃዎችና ምሳሌዎች እንዳሏቸው ነው የሚናገሩት።

አሁን አዲሱ ጌታ ነህ የተባለው የህግ ክፍል ኃላፊያችን ባለፈው ቅዳሜ ዕለት በደህንነቶች ተይዞ ከብዙ ፍለጋ በኋላ ማዕከላዊ የሚባለው ማሰቃያ ክፍል ውስጥ መታሰሩን ማረጋገጥ ችያለሁ። ሌሎቹም ግን በባህር ዳር፣ በጎንደር፣ በድብረ ታቦር፣ በደብረ ወርቅ

በደጋዳሞት ሁሉ የሞተ ሰው እንዳለ አውቃለሁኝና እስራቱ በሙሉ በኢትዮጵያ ምድር ያሉ አባሎቻችንን አጠቃላይ ሁሉ ነው። ይሄ ደግሞ የሆነው እንዳልኩ ማህበረሰብ እንዲህ ያለ እንቅስቃሴ በተጀመረ ጊዜ ነቃ ብለው የሚመሩ በሀገር ጉዳይ ያገባናል ብለው ፊት የሚገኙ ሰዎችን ሁሉ ይታሰራሉ እና ይሄ ሲሆን የሰማያዊ አባላትም በተፈጥሯቸው ደግሞ ማህበረሰብን የመምራትና የማደራጀት ችሎታ ያላቸውን ሰዎች ሁሉ በገፍ በየጦር ካምፑ እየተሰበሰቡ እንደሆነ ከሁሉም ቦታ የሚደርሰኝ መረጃ

ያ ነው። አቶ ይልቃል ጌትነት በየትኛውም የሀገሪቱ ክፍሎች የሚካሄዱ እነዚህ እስሮች የሀገሪቱን ሕጎች እንኳ የሚጥሱ ናቸው ብለዋል። ሁሉንም እንደዚሁ ነው። በገፍ ነው። በቃ ወጣቶቹም በተለይ በየመንደራቸው እየሄዱ ሲቪል የለበሱ ሰዎች እየያዙ ያጉሯቸዋል። ለምን እንደተያዙ አይታወቅም። በዚህ ሁኔታ ነው አጠቃላይ ያያያዙ ነገር፣ ምንም አይነት የፍርድ ቤትንና እዚህ ሀገር ሕግ የሚባለውንም እንኳን ስነ ስርአት የተከተለ ነገር የለውም።

ከአዲስ አበባ ውጭ ባሉ አካባቢዎች ፍርድ ቤት ይቀርባሉ እንዴት ነው? ብዙዎቹ አይቀርቡም። በባህር ዳር በኮምቦልቻ ያሉና እንደዚሁም በኮንሶ አካባቢም አሁን በተለያየ ጊዜ የሚነግረኝ ከሰሞኑ ጋር በተያያዘ ሁኔታ ፍርድ ቤት እንዳልቀረቡ ነው በየአካባቢው ያለው። እንደውም በየቀበሌውም የሚያሽጓቸዋሉ፣ በወረዳ ፖሊስ ጣቢያም የሚያደርጓቸዋሉ

እንደገና ደግሞ እንደ ብር ሸለቆ አይነት የጦር ካምፕ ባላቸውም ይወስዷቸዋል። ብዙዎቹ ፍርድ ቤት አልቀረቡም። በምዕራብ ኦሮሚያ ሆሮ ጉድሩ ጅማ ገነቴ የወረዳ የኦሮሞ ፌዴራልስ ኮንግሬስ ተጠሪ አቶ ደገባሳ ዋቆያም ተመሳሳይ እስር በአካባቢው ባለስልጣናት አማካይነት መፈጸሙን ይናገራሉ። በዚህ ወረዳ የመንግስት ሹማምንት ከዘጠኝ ሚሊዮን ብር በላይ የህዝብ ገንዘብ ለግል ጥቅማቸው አውለዋል የሚል የጽሑፍ መረጃ በአደባባይ ስለተለጠፈ

ይህንን ፈጽመዋል ያሏቸውን አያሌ ሰዎች አስረዋል ብለዋል። አሁን ለምሳሌ ትናንትና በመምህራኖች ስልጠና ላይ ሙሰኞች አስተዳድሩንም ብሎ ስላነሱ በመምህራኖች ላይ እንኳን እየደረሰ ያለው በጣም አስቸጋሪ ነገር ነው እና እናንተ በቃ መንግስትን እናንተን አውቆ ነው ያስቀመጣችሁ

እናንተ እኛን ገንዘብ እየበዘበዛችሁ ከተናገርን ደግሞ እያሰራችሁ ነው ብሎ የሚያነሱትን ሰዎች ከውስጥ እየለቀሙ እየለቀሙ እንዳይናገር ብሎ እያሰሩ ነው። በያሪ አንዳችሁን አሁን ሀያ ሁለት ሰዎች ታስሯል። አስራ ሶስት ደግሞ ተጠርቶ ሲያባክ ተንፊዝ ብሎ እስከ መስሪያ ቤት ድረስ ጠርቶ ከቤት ለቅሞ ጠርቶ አስፈራርቶ ነው ለቀቁት። ለምሳሌ ከነዛ ውስጥ አንዱ ሚኔ በመላ ሀገሪቱ እየተካሄደ ነው ስለተባለው ህገወጥ እስር መንግስት የሚሰጠው ማብራሪያ ካለ በሚል

በመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የሚዲያና ሕዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ መሐመድ ሰይድን ጠየቅያቸው ነበረ። መልሱንም ለማግኘት ከትናንት ጀምሮ ስጠብቅ ቆይቻለሁ ዛሬም በስምንት ሰዓት ተኩል እንደሚደውሉልኝ ቃል ገብተውልኝ የነበረ ቢሆንም ይህ አልሆነም። እኔም በተከታታይ ስልክ ብደውልላቸው አላነሱልኝም። ይሁንና በአማራ ክልል ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ንጉሱ ጥላውን ቀደም ሲል

በመገናኛ ብዙኃን ተመሳሳይ እስርን በተመለከተ በሰጡት ማብራሪያ ወንጀል የፈጸሙ ናቸው ተብለው የሚጠረጠሩ እንደሚታሰሩና ይህም እንደሚቀጥል፣ ይሁንና ወጣቶችን ወደ ብር ሸለቆ መንግስት የሚወስዳቸው ለስልጠና እንደሆነ የሚገልጽ እንደነበረ አይዘነጋም። የዚህን አሰራር ህጋዊነት ግን አያሌ ሰዎች አይቀበሉትም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

አመሰግናለሁ መለስካቸውን ለዘገባው። ወደ ተከታዩ ዘገባ ስናልፍ ወደ ጎንደር ይወስደናል። ጎንደር ከተማ ውስጥ ከቃጠሎ የተረፈውን የገበያ ቦታና ሌሎችንም ንብረቶች ትናንትና ከትናንት በስቲያ ሊያቃጥሉ ነበር ያሏቸውን ግለሰቦች መያዛቸውንና ለፖሊስ ማስረከባቸውን የከተማይቱ ነዋሪዎች ለአሜሪካ ድምፅ ተናግረዋል።

በጎንደር ተጨማሪ ቃጠሎ ሊደርስ ይችላል የሚል ስጋት እንዳላቸውም ገልጸዋል ነዋሪዎቹ። የክልሉ መንግስት በበኩሉ እንደተባለው ሁለት ወጣቶችን ህብረተሰቡ ይዞ ለህግ እንደሰጣቸው ገልጾ ምርመራ እየተካሄደ መሆኑን አመልክቷል። ጽዮን ግርማ ተጨማሪ አላት።

ያነጋገር ናቸው የጎንደር ከተማ ነዋሪዎች ለአሜሪካ ድምጽ እንደተናገሩት ባለፈው ሳምንት በጎንደር ከተማ ቅዳሜ ገበያ በተባለው የገበያ ቦታ ላይ የቃጠሎ አደጋ ከደረሰ በኋላ የከተማው ነዋሪዎች በስጋት ላይ መሆናቸውን ጉዳዩን ለማጣራት ክትትል እንደሚያደርጉ ነው ትናንትናና ከትናንት በስቲያም የተረፈውን የገበያ ቦታና በከተማ ውስጥ ሌሎች ቦታዎችን ለማቃጠል ሲሞክሩ ይዘናቸዋል ያሏቸውን ወጣቶች ለማውጣጣት

ሲጥሩ እንደነበር የጠረጠሯቸውን ሰዎች የመጡበትን ከተማም ጠቅሰው ይናገራሉ። በከተማው ነዋሪ የሆነውና ለደህንነቱ ስለሚሰጋ ስሙ እንዳይጠቀስ የጠየቀ ወጣት ስለ ሁኔታው ጠይቄው ነበር። ሶስት የሚሆኑ ቅዳሜ ገበያ ላይ ይይዘዋል የቀሩትን ሱቆች ለማቃጠል ማለት ነው። ሶስቶቹ ደግሞ አዙ ይገኛሉ በማለት ሶስቶችን አጋልጠዋቸዋል። ደግሞ እንደዚሁ አንድ ሴት ባስ ስቴሽን ለማቃጠል ስትል ተይዛለች።

በትክክል ደርሶበታል። ያን የደረሰበት ጥበብ ጨርቃ ጨርቅ ተራው ነበር። ዛሬ ደግሞ ጫማ ተራ የሚባል አለ። ትንሽ ከሱ ወደዛ ሆነ ትንሽ ጠጋ ነው። አልተቃጠለም ነበር። ያንን አካባቢ ተርፏል። ያንን አካባቢ ለማቃጠል ነው ዛሬ ይሞከራል የተያዘችሉ

ቤት ማቃጠል ሲባል ምንድን እንዴት ነው ልትያያዝ የምችለው? ማቃጠል ጀምራ ነበረ ወይስ በምን ሁኔታ ነው የተያዘችው? ቤንዚል እና ክብሪት በመያዝ ቤንዚል ጥተው እንትን ለማቃጠል ሲሞክሩ ነው። እንግዲህ ያው የህብረተሰቡ ስለጠረጠራቸው የያዛቸው ማለት ነው። እና በተያዙበትም ሰዓት እንዲት እንደዚህ ልታረጉት አላት ሲሉ ቅዳሜ ገቢያንም እኛን ያቃጠልነው የሚል መልስ ሰጥተዋል። እንዴ ወዲያው ነው እንደዚህ አይነት መልስ የሰጡት? ሲያዙ ነው ወይስ ማስገደድ ነበረ? ተይዘው የጎንበር

ጥያቄ አርጎላቸዋል። መከላከያና ለመድረሱ በፊት ማለት ነው። ያው የመጡበት ከሌላ ቦታ ነው። መቶ ሆነን የተላኩት መቶ ሆነን የተላክነን ያሉ፣ ሃምሳው ባህር ዳር፣ ሃምሳው ለጎንደር ማለት ነው። እንዴት በአንድ ጊዜ እንደዚህ ሊያምኑ ቻሉ? ለምሳሌ መቶ ሆነን የተላክነው ሰልጥነናል፣ እንደዚህ ልናቃጥል ነው የሚለውን በአንድ ጊዜ እዛው ማመን እንዴት ቻሉ? በነገራችን ላይ የጎንደር ህዝብ ይመስለኛል እኔ እርምጃ ወስድብናል የሚል ፍርሃት ስላደረባቸው ነው ያመኑት። ወዲያውም ማለት ነው ያው ግን

በጣም ብዙ ወጣቶች ሊመቷቸው ሞክረው ነበር። ሌሎቹ መረጃ እንዲቀበል ስላሉ ስለፈሩ ነው ይህን ነገር ሊናገሩ ይቻሉ። እና ያው ከዛ በኋላ የት ሄዱ? አማራ ልዩ ኃይል ይዟቸው ህደዋል ወደ እስር ቤት። ያው አልተጎዱም እንግዲህ የሚሆነውን ነገር ያው እነሱ ለፍርድ እናቀርባቸዋለን ያሉት። ነዋሪዎቹ ግለሰቦቹን ሲይዟቸው በእጃቸው እሳት አቀጣጣይ ነገር ይዘው ነበር ይላሉ።

ሌላ የከተማው ነዋሪ ወጣቶቹ ከተያዙ በኋላ ከበዋቸው እያናገሯቸው እንደነበር ገልጾ በኋላም የክልሉና የመከላከያ ፖሊስ መጥቶ እንደወሰዳቸው ይገልጻል። ከተያዙም በኋላ አንዷ ግለሰብ የተጫነችበትን የፖሊስ መኪና ከበው እየጮሁ እንደነበር አስረድቷል። ያለው አሁን ወቅት አድማ ላይ ስላለ ሁሉም እንቅስቃሴ የለም። ሁሉም ተዘግቷል። ተንቀሳቃሽ ነገር የለም። አንዳንድ ወጣት ወጥቶ የራሱን ወት የሚያደርጋለ ምናምን አንዳንድ ነገሮች

በአጋጣሚ ነው ማለት ምንም ነገር የለም ብሎ አስበው በሚያደርጉበት ሰዓት ማለት፣ ለምን ያን ገበያው ከተቃጠለ በኋላ ማን አቃጠለው፣ ማን እንዳቃጠለው የሁሉም ግምት ይሄ ነገር ስለሆን አሁን ማታቂዎች የተለያየ አይነት ዳይሬክሽን የሚያሳይ ሰው ካለ ወዲያውኑ ይዘውን የሚያናግሯቸው፣ ወዲያውኑ ከእጃቸው ብዙ ነገር ይገኛል ማለት ነው። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን በጉዳዩ ላይ ማብራሪያ እንዲሰጡኝ ጠይቄያቸው ነበር ባለፉት ሁለትና ሶስት ቀናት

በዛ ከተማም ታለ ሰዓት እንቅስቃሴ ያደርግ የነበረ አንድ ወጣትና ሌላም አንዲት ሴት ወጣቶች ጥፋት ሊፈጽሙ እንዳሰቡ በመገመት ይዘዋቸው የጸጥታ መዋቅሩም በነበረው ሁኔታ መነሻነት ግለሰቦቹን ይዟል። በወጣቶቹ በኩል ምናልባትም እነዚህ ሰዎች ጥቃት ሊሰነዝሩ እሳት ሊያስነሱ ይችላሉ የሚል ሀሳብ አንስተዋል።

የአካባቢ የጸጥታ መዋቅር ደግሞ ግለሰቦቹን በቁጥጥር ስራ ውሎ ከዚህ ጋር ይገናኝ አይገናኝ ሌላ ዓላማ ይኑራቸው አይኑራቸው ዝርዝር ማጣራት እያካሄደ ነው። እስካሁን ባለው ሁኔታ ግን ወደዚህ የሚያመራ ነገር ንብረት ለማውደም የተዘጋጁ መሆን አለመሆናቸውን የሚያሳይ ተጨባጭ እንቅስቃሴ ውስጥ ሊገቡ የሚችሉ መሆን አለመሆናቸውን የሚያሳይ ምንም ነገር አላገኘም። ግን ጉዳዩን በዝርዝር

እየመረመረ ነው ፖሊስ ምርመራውን ካረጋገጠ በኋላ ይፋ የሚደረግ ይሆናል ማለት ነው በአጠቃላይ ግን ሲወሰድ የህብረተሰቡን ሰላም የሚያናጋ ጥርጣሬ ውስጥ የሚከት የተለያዩ እንቅስቃሴዎችና አሉባልታዎችም በተለያየ መልኩ ይገለጻሉ ማህበራዊ ሚዲያውን ጨምሮ ነገር ግን ህብረተሰቡ

እያንዳንዳቸውን ነገሮች በጽሞና ሆና እያየ የሚያያቸው ምልክቶችም ካሉ ከፖሊስ ጋር ከጸጥታ መዋቅሩ ጋራ እየተመካከረ የአካባቢውን ሰላም እየጠበቀ ነው። መረጃም እየሰጠ ነው። የሚታዩትንና ጥርጣሬ አድሮብናል የሚባሉ ነገሮች ሲገጥሙ ፖሊስ ከህብረተሰቡ ጋር ሆኖ የሚያጣራቸው ተጨባጭም ችግር የሚፈጥሩና የህብረተሰቡን ሰላም የሚያውኩ ክስተቶች ከሆኑ

እርምጃ የሚወስድባቸው ወደ ህግ የሚያቀርባቸው ይሆናሉ። አሁን ባለው ሁኔታ ግን በዛ መልክ የሚያሳይ መረጃ እስካሁን ድረስ ከፖሊስ አልተገኘም። አቶ ንጉሱ አክለው የቃጠሉ አደጋ ሊያደርሱ ነው በሚል በህብረተሰቡ ተጠርጥረው የተያዙት ግለሰቦች ሁለት እንደሆኑ ጠቁመው አንዱ ጎንደር ውስጥ ለስምንት ወር የኖረ ፣ ሴቷም ደግሞ በሁመራ አካባቢ የመከላከያ ካምፕ ውስጥ በምግብ አብሳይነት ስትሰራ እንደነበር ጠቅሰው ጎንደር ውስጥም

ባለቤቷ እንደሚኖር እስካሁን የተገኘው መረጃ እንደሚያስረዳ ተናግረዋል። በቀጣይም ፖሊስ የሚደርስበትን ዝርዝር መረጃ ለህብረተሰቡ ይፋ እንደሚያደርጉ ጠቁመዋል። ቀጣዩ ዘገባም ጎንደር ውስጥ የሚያቆየን ነው። የዘንድሮው የ2009 ዓ.ም የብርሃነ መስቀሉ ደመራ በዓል

ጎንደር ውስጥ ከተለመደው አኳኋን በተለየ ሁኔታ እንደሚከበር የአካባቢው ሊቃውንተ ቤተ ክርስቲያን ለቪኦኤ ገልጸዋል። ልዩ የሆነበት እንደዚህ ቀደሙ መስቀል አደባባይ እንደማያከብሩት፣ ነገር ግን ሁሉም በየአጥቢያ ቤተ ክርስቲያናቸው ደመራውን በጸሎት እንደሚያከብሩት ነው የገለጹት። አዲሱ አበበ ተከታትሏል።

ጎንደር ውስጥ የደመራው በዓል የሚከበረው መስቀል አደባባይ ሳይሆን ቀደም ሲል እንደተገለጠው በየአብያተ ክርስቲያናቱን እንዲሆን መወሰኑን የገለጡልኝ መጀመሪያ በስም መጠቀስ ያልፈለጉ ከአካባቢው አብያተ ክርስቲያናት የአንዱ ደብር አለቃ ናቸው። እንግዳ እንደገለጡልኝ በስብሰባውም ተገኝተው አብረው ወስነዋል። ያው እንግዲህ እንደሚታወቀው በተለይ ዝቺ ከተማ በተጨባጭ ሁኔታ ወንድሞቻችን በመታሰር በመታፈን

ብሎም ባልሞ ተኳሾች እየሞቱብን ስለሆነ ይህን መስቀል አደባባይ መደመሩን በዚህ ጊዜና በዚህ ወቅት አስፈላጊ ሆኖ አልተገኘም። በእርግጥ በባለፈው ስብሰባ ኮሚቴ ተመርጠን ሊቃውን ተሰብስበን ሊቀ ጳጳስን ይዘን የመንግስት አካላትን የልዩ ኃይል ክፍለ ጦር፣ አጋዚ ክፍለ ጦር እንዲሁም የፌዴራል ክፍለ ጦር አዛዦች ካሉበት ይዘን የታሰሩት ይፈቱ፣ አፈና ያቁም

ያለው ችግር ይወገድልን፣ በጥቅሉ እዚህ ከተማ ውስጥ ያሉ ክፍለ ጦር አዛዦች እስከ አዛዥነት እስከ ሰራዊታችሁ በሙሉ ውጡልን እና በሰላም እናክብርበት ስንል፣ በፍጹም አይቻልም፣ እንዲያውም እርምጃ እንወስዳለን አሉ። እነ ሊቀ ሊቀውን ትሉ አሉ እንግዲህ

ከምሸቱ ሁለት ሰዓት ነው የወጣ ነው። አነሱ ጋር ስንነጋገር መፍትሄ እናገኛለን ብለን ስለዚህ፣ እንገላቸዋለን እያሉን እንዴት ነው ባሉ የምናከብር ብለው በትናንት ነው ስብሰባ። ሊቃውንት በሙሉ በዚህ ዘመን መስቀል አደባባይ ላይ መደመር አንችልም። በመከራተው ተው ጠናናሉ። እናቶችን መጡ። እባካችሁ ልጆቻችን ከሞት አድኑልን አሉ። ቤተ ክርስቲያናችን ይሁን ልጆቻችን እየሞቱብን ነው፣ እባካችሁን ብለው አለቀሱ። ከሊቀ ጳጳሳቱ ፊት ከአቡነ ኤልሳ

እዛ በቃ የእነሱንም ሀሳብ ይዘን ሁሉም ሊቃውንት ወስነዋል

እንደማይከበር ማለት ነው። ምክንያቱም ያለው ሁኔታ ከባድ ስለሆነ ነው። እንግዲህ አሁን እንደገባኝ መጀመሪያ ወታደሮች አይምጡብን፣ በዓሉም በሰላም መስቀል አደባባይ እና ክብር ነበር ሀሳባችሁ። የለም ወታደሮችም አይቀሩም ይመጣሉ ስላሏችሁ፣ እንደዛ ከሆነ በየቤተ ክርስቲያኑ ይሁን ብሎ ውሳኔ ተላለፈ ማለት ነው። አዎ እሱ ነው። ሌላ ነገር የለው። አከባበሩ ምን ይሆናል? መምህር ማለት የተለመደው የአመቱ ቀለም ይደርሳል ወይንስ ደግሞ የሚለወጥ ነገር አለ? እስቲ አከባበሩን ንገሩኝ፣ ምንድን ነው?

ጥቁር ለብሶ ነው የሚደረገው። ሲጀመር የአከባበር ሁኔታ ዘንድ ነው። በአጠቃላይ መስቀል አደባባይ ላይ የሚባለው ቃለ እግዚአብሔር ይባላል ማለት አይቻልም። አሁን እኛ እንደ አንድ አጥቢያ ቤተ ክርስቲያን የምናደርገው ምንድን ነው? ምህላ እናደርሳለን ነው ሀሳባችን። በየአጥቢያውም ቢሆን አዎ

ከዛ በኋላ መስቀል አብረሃ ብለን ያለ ምንም ቸብቸቦ ደምረን ወይም ለኩሰን ወደየቤታችን እንደምንሄድና እንደምንሄድ እና ህዝቡ እንደምንቸኝ ነው እንግዲህ እየተነጋገር ነው ማለት ነው። ቸብቸቦይ ነገ እሁድም አሁን በየመድረኩ ለህዝቡ እንደምናስተምር ነው። በአጠቃላይ መስቀል አደባባይ የሚባል የለም። ዛሬ ወጣቶች አባታችን ሊያነጋግሩ ስብሰባ ነገር አለ፣ ኢንፎርሜሽን አልደረሰኝም እንጂ

ወጣቶቹ ቲሸርት ያሳተሙ ወጣቶች አሉ። ምን የሚል ቲሸርት ይሆን? የፈራ ይመለስ፣ አኬል ዳማ መን፣ እንጃ አትፍራ የሚል እንደውም እኔ በእርግጠኝነት አላየሁትም ባይኔ እንጂ

እኛ ግንቦት ሰባት ነን የሚል ነገር ሁሉ ያሳተሙ ልጆች እንዳሉ ነው የሰማነው። እና እነሱ አባታችን ሊሰበስቡ ማግኘት አለብን ብለው ዛሬ ቤተ ክህነት ሄደዋል። ውጤቱን ወጣቶች ሲመጡ ነው የምጠባበቀው። ገና በጣም ነው የማመሰግነው። እንኳን አደረሰዎት፣ መልካም በዓል። እንግዲህ ከበዓሉ በኋላ በተለይ የደመራ ዕለት ምን እንደተፈጸመ ለማወቅ ከመስቀል በኋላ ወይም የዕለት ዕለት ደውለን እናጠራለን። አባ፣ እግዚአብሔር ይስጥልኝ። ጸልዩልን። እግዚአብሔር ከእናንተ ጋር ይሁን። አሜን።

የጎንደር ሀገረ ስብከት ዋና ጸሐፊ መልአከ ሕይወት ቀለመ ወርቅ አለሙንም አግኝቼ አነጋግሬ ነበር። አዎ የደመራ በዓል በየአጥቢያ አብያተ ክርስቲያኑ እንዲከበር ወስነናል ብለው ሲያበቁ ግን ውይይቱ ይቀጥላል ብለዋል። በእርግጥ ያው በየአጥቢያ ቤተ ክርስቲያኑ እንዲከበር ተብሏል። እንግዲህ ያው የአንዳንድ ሕዝቦች ጥያቄዎች ስለነበሩ ነው። ጥያቄው ከማን ነው አባታችን የመጣው?

ከማህበር ያ አድባራቱ ነው። ለምንድን ነው መስቀል አደባባይ የቀረበት ምክንያት? በአሁኑ ሰዓት ያው አንዳንድ ውጭን ያሉ ሰዎች አንዳንድ ችግር እንዳይፈጥሩ ስጋት ነው እንጂ ሌላ ነገር፣ አሁን በዚህ በኩል አንድ ምን ነገርም አልነበረውም። በየአጥቢያ ቤተክርስቲያኑ ይከበር ነው ዞሮ ዞሮ። አይ ደህና፣ አሁን ይህኛውን ጥያቄ እንዳጋጣሚ

መልሰንም እየተወያየንበት ስለሆነ በዚህ ጥያቄ፣ ሌላም ስልክ እየገባ ስለሆነ እኔ አሁን ይህንን ነገር ብሰው ስብሰባ ላይ ነበሩ፣ ስብሰባ ላይ ተወስኗል እና የተወሰነውን ከእናንተ መስማት ይሻላል። ሂደቱን ያው እየተነጋገርንበት ነው እንጂ መወሰንም አይደለም። እንደዚህ ምን ይሁን በሚል ነው ገና እየተነጋገርን ያለ ነው እንጂ አይ፣ ቀደም በያለ አራት ይደረግ የሚለው በቃለ ጉባኤ ተይዞ ምንም አይደለም እኮ

ቀደም ሲል ግን ተወሰነ አሉኝ እኮ። ቢሆንም እንደገና ቀጠሮም ይዘናል። ቢሆን የሚለው ማን ነው? እኛው ራሳችን ብዙ የሚጠይቁ አንዳንድ እናቶች አሉ። ምን ብለው በዓሉ በየ በየ ቤተክርስቲያኑ ይሁን የሚሉ አባቶችም እናቶችም አሉ። ለምንድን ነው እንደዛ የሚሉት?

አላወቅኩም። እንደዛ ሲሉ ምክንያታቸውን ይገልጣሉና አልገለጡም የሚሉትን ነገር። እሺ አባቴ፣ እግዚአብሔር ይስጥልኝ፣ መልካም በዓል ይሁንለት። እውን እንደተባለው ወታደሮች በአደባባዩ ይኖራሉ ካሉም፣ የደመራውን በዓል በተለመደው የቤተ ክርስቲያኒቱ ስርዓት መሰረት ለማክበር ካህናቱ በጠየቁት መሰረት መፍቀድ አልተቻለም። የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን እንዲህ ብለዋል።

በክልል ደረጃ እኛ የምናውቀው ህብረተሰቡ በቀደም ብሎ በዓሉን የሚያከብርበት የመስቀል አደባባይ በዓሉን ለማክበር የሚያስችል ሁኔታ እንዳለ ከጸጥታ መዋቅሩም ያረጋገጠው በዚህ አካባቢ የተለየ እንቅስቃሴ እንደሌለ፣ ምናልባትም በዓሉን አከባበር ሰላማዊ ለማድረግ ያው ህዝብ በሚሰበሰብበት ጊዜ እንደወትሮው ሁሉ ምናልባትም ደግሞ

እንደ ጎንደርና በመሳሰሉት አካባቢዎች በአጠቃላይ የከረምንበትን ሁኔታ ስለምናውቀው የህብረተሰቡን ሰላም የሚያውኩ ምዕመናኑ በዓሉን በሰላም አክብረው እንዳይንቀሳቀሱ፣ እንዳይሄዱ የማድረግ ፍላጎት ካለ መንግስት ተገቢውን ጥበቃ እንደሚያደርግ በቂ ዝግጅትም እንደተደረገ ነው እና ቅድመ ዝግጅቱም ያለው ይሄ ነው። አካባቢው ላይ ሰፍሮ እንቅፋት የሚሆን የጸጥታ መዋቅር እንደሌለ ነው የምናውቀው።

እርስዎ ከተናገሩት አንድ ቃል በዓሉም በተለየ ሁኔታ ለማክበር ብለዋል። የት ነው የሚከበረው? አቶ ንጉሱ፣ ሁሉም አካባቢዎች ክልላችን ውስጥ ቀድሞ በሚከበርበት ሁኔታ ነው። መስቀል አደባባይ ነው። ሁኔታውን አይደለም የፈለግኩት ቦታው የት ነው? ቦታው ቦታውም በሁሉም የክልላችንም አካባቢዎች በአጠቃላይ በየከተሞቹ

ቀደም ሲል ከአሁን ቀደም በነበሩት ዓመታት ሲያከብሩባቸው በነበሩባቸው ቦታዎች ነው። በነገሮ ላይ ጎንደር ይቅርታ፣ በጣም ግልጽ እያደረግን ለመሄድ ነው። በዓሉ የደመራ በዓል የሚከበረው መስቀል አደባባይ ነው። በመላ ኢትዮጵያ መስቀል አደባባይ ሁሉም ሀገር አለ። ጎንደርም መስቀል አደባባይ ለማክበር ሳይሆን ዘንድሮ የተወሰነው በየአብያተ ክርስቲያናቱ እንዲከበር ነው ነው የተባለውና

ይሄንን እውነት ነው አይደለም? እርስዎ ሊያራግጡልኝ። እንግዲህ እኛ እንደ መንግስት የምንረዳውና እንደ ክልል መንግስት ያለን መረጃ በአጠቃላይ በክልላችን በሁሉም አካባቢዎች ቀደም ሲል በሚያከብሩባቸው የመስቀል አደባባይ አደባባዮች ነው የሚከበረው። ጎንደር አካባቢ ያለው የቤተ ክህነት እንቅስቃሴ መሪዎች ናቸው የሃይማኖት አባቶች ናቸው በትክክል የሚያውቁት ውሳኔውን። እኛ ግን በሁሉም የክልላችን አካባቢዎች

በዓሉ የሚከበረው በወትሮው የመስቀል አደባባይ ነው እንደሚከበር ነው የምናውቀው። የክልሉም መንግስት እና የጸጥታ መዋቅሩ እነዚህን አካባቢዎች ለህብረተሰቡ በተመቸና ቀድሞውንም በሚከበርበት ድባብ እንዲከበር ተገቢውን ጥንቃቄ አድርጎ ጥበቃ እንደሚያደርግ ነው የምናውቀው። ከጎንደር አኳያ የተለየ ሁኔታ መኖሩን በእኛ ደረጃ በክልል ደረጃ እስካሁን መረጃው የለንም።

አቶ ንጉሱንም ሆነ እንግዶቼን በዓሉን ለሚያከብሩ ሁሉ መልካም በዓል እመኛለሁ። እግዚአብሔር ይስጥልኝ።

አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ዋሽንግተን ዲሲ ከሚገኘው ስቱዲዮ በቀጥታ የሚተላለፈው የአርብ መደበኛ ስርጭት ነው። የምናስተናግዳችሁ ቆንጂ ይታየና ሶሎሞን አባተነን፣ ቴክኒሽያኑ ኦድሬስ ሬጅስ፣ የፕሮግራሙ መሪ ብርሃን ኃይሉ ነች። አሁን ከምሽቱ 3 ሰዓት ከ42 ደቂቃ ሆኗል አዲስ አበባ ላይ። ወደ ተከታዩ ዘገባ እናልፋለን። በኮንሶ ሁኔታ ላይ የተጠናቀረ ነው።

በኮንሶ ህዝቡን በማስገደድ ስብሰባ እየተካሄደ እንደሚገኝና ህዝቡም

ስብሰባውን እንዳልተቀበለው የኮንሶ ህዝብ እንደወከላቸው ከሚናገሩ አባላት መካከል አንዱ አስታወቁ። የወጣት ተወካይ ነኝ ያለ አንድ አባልም ቤተ ክርስቲያን ተሰብሮ እንደተመዘበረ ይናገራል። የደቡብ ክልል ቃል አቀባይ ተደርጓል የተባለውን ሁሉ አስተባብለዋል። የኮንሶ ህዝብ ወክሎናል ከሚሉት 23 የኮሚቴ አባላት አንዱ አቶ ገመቹ ገንሴ

ኮንሶ ዛሬም ውጥረት እንደነገሰባት ነው የዋለችው ብለዋል ለአሜሪካ ድምጽ ሲናገሩ። መለስካቸው አምሃ ያነጋገራቸው የኮንሶ ህዝብ ወክሎናል ከሚሉት ሀያ ሶስቱ የኮሚቴ አባላት አንዱ አቶ ገመቹ ገንሴ ዛሬ ለቪኦኤ እንደገለጹት ኮንሶ ዛሬም ውጥረት ነግሶባት ውላለች። በተለይም የክልሉ ልዩ ኃይል አርሶ አደሩን ከማሳው በመሳሪያ እያባረረው ስለሆነ የዕለት ከዕለት ስራውን ከማከናወን አግዶታል ይላሉ። ከትናንት ወዲያ የጀመረውና

ተባብሶ ቀጥሏል፣ ያሉት ህዝቡን አስገድዶ በመሰብሰብ ለመገናኛ ብዙኃን ፍጆታ በሚውል መንገድ ዜጎች የእነሱ ያልሆነውን ሀሳብ እንዲገልጹ ሲደረጉ እንደዋሉም አቶ ገመቹ ይናገራሉ። ከትላንት ወዳ ጀምሮ ልዩ ኃይሉ እና መከላከያ ሰራዊቱ በመቀናጀት አጠቃላይ የኮንቶ ጠቀትን በመውረር አፈሙዝን ተጠቅሞ በሀይል አስገድዶ ሰልፍ እንዲወጡ እያስገድዱ እናየዋሉ በዚህ ጊዜ መሰብሰብ የማይፈልግ ኃይል

ደግሞ አቅም የሌላቸው በሽተኞች እና አቅም ደካሞች ተገዶ አልሄድም ካለም እየተደበደበ ወደ ስብሰባ እንዲገባ ይደረግ እና የሚዲያ ሽፋን አድርጎ ለመጠቀም ጥረት እያደረጉ ነው ያሉ። ህዝቡ ስብሰባቸውን አንቀበልም ስላለ ማለት ነው። በሌላ በኩል ደግሞ በከተማ ውስጥ ሱቆች በሀይል እየታሸጉ እንደሆኑ እና ድርጊቱም ህገወጥ ነው ሲሉ አቶ ገመቹ ያስረዳሉ። ሱቆች

ድርጅቶችን ሙሉ በሙሉ እያሸጉ ነው ያለው። እሸጋው ደግሞ የሚካሄደው በወረዳው ሳይሆን በዞኑ ንግድ ኢንዱስትሪ ሲሆን ኮንሶ ከዞን ወጥቻለሁ ባለበት ጊዜ ላይ ነው። ይህን እያደረገ ያለው በአፍተገባው ስልጣን ነው፣ በኮንሶ ህዝብ ላይ ይህንን እያደረገ ያለው። በሌላ በኩል ይህም በክልሉ በመንግስት ቁንጫ ኮንሶን አንበረክካለሁ በማለት የወረዳው ንግድ ኢንዱስትሪ ስራ ባስቆሙበት ወቅት ዞኑን ተጠቅሞ

የንግድ ማህበረሰብን እና አምባደሮችን በማጨናነቅ ኢኮኖሚያቸውን የማሽመድመድ ስራ ነው ስሯሉት ና ይሄ ደግሞ ከፍተኛ በኮንሶ ህዝብ ላይ እየተደረገ ያለው ጫና ነው። የደቡብ ክልል ቃል አቀባይ ወይዘሮ ሂክማ ሀይረድን ይህን አስተባብለዋል።

እንግዲህ የህዝብ ውይይቶች ሰሞኑን እንዳለ ቀጥለዋል። በየቀበሌው በከተሞችም ማለት ነው ባሉት ከተሞች ውስጥ ማለት ነው። ስለዚህ በግዴታም ተገድዶም፣ በሀይልም ውጣ ተብሎ የተወሰደ ሰው የለም። ነገር ግን በአጠቃላይ በወቅታዊ ሁኔታው ላይ በሰላማዊ እንቅስቃሴው ላይ ውይይት ተደርጓል። እንግዲህ ህዝቡ እንዳለ አጠቃላይ ወደ ውይይቱ መግባት ሲጀምር እነሱ በግዴታ ነው እንደዚህ ነው ብለው ነው መልእክት እያስተላለፏለሁ እና ስለዚህ በሀይልም ወደ እርምጃም ተወስዶበት የስብሰባ አዳራ

ሰራሽ የገባ በአግባቡ በስነ ስርአቱ በየቀበሎቹ ውይይቶቹ ቀጥለዋል። አጠቃላይ ሁሉን ቀበሌ ተደራሽ ለማድረግ ነው እየተሰራ ያለው። ስለዚህ በጀመረበት አግባብ ይቀጥላል። የኮንሶ ህዝብ ተወካዮች ነን ከሚሉት ሀያ ሶስቱ የኮሚቴ አባላት መካከል ወጣቱን እወክላለሁ የሚለው አቶ ጋሻው ሰጎያ ደግሞ የኮንሶ መካነ ኢየሱስ ወንጌላዊት ቤተ ክርስቲያን ተሰብሮ እንደ ተዘረፈ ይናገራል። የሃይማኖት ተቋማት ሳይቀሩ ኮንሶ ወረዳ ላይ በመከላከያ በልዩ ሀይልና ና

እየተከበሩ እና እየተፈተሹ ና እየተበረበሩ ነው ያሉት እና ባለፈው የኮንሶ ወንገላ ቤተክርስቲያን መካኔሱስ ተቋም በታታክ ተሰብሮ ቤተ መቅደሱ ሳይቀር ተበርብሮ ብዙ ንብረቶች እንደጠፉ ማምለኪያ ስፍራውን ራሱ ተሰብሮ በወታደሮች እንደተወረረ ይህ ደግሞ በአረብ ህግም ሆነ በሀገር አቀፍ ህግ የተከለከለ አንድ ሃይማኖት ተቋም

የተከበረ እንደሆነ ንገልጽ ቢሆንም ከህግ በላይ በሆኑ በአሁኑ ሰዓት በኮንሶ የሚገኘው ታጣቂ ኃይሎች ተሰብሮ ይህ በታሪክ ተደርጎ የማይታወቅ እንደሆነ ነው ልገልጽ የምፈልገው። ወይዘሮ ሂክማ ይህ ጨርሶ ከእውነት የራቀ እንደሆነ ገልጸው አንድም የአምልኮ ስፍራ እንዳልተደፈረ ተናግረዋል። መለስካቸው አማኃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

የኢትዮጵያ የሰብአዊ መብቶች አያያዝ ምርመራ ከአዲስ አበባ የደረሰን ሌላው ዘገባ ነው። በተቃውሞ እንቅስቃሴዎች ወቅት ተፈጽመዋል የተባሉ የመብት ረገጣዎች መጣራት ያለባቸው ገለልተኛ በሆነ የአገር ውስጥ ወይም የውጭ አካል እንዲሆን ተቃዋሚዎች እያሳሰቡ ነው።

የኢትዮጵያ የሰብአዊ መብት ኮሚሽን ገለልተኛ አይደለም ሲሉ ኮንነውታል። ይህንን አስተያየት የማይቀበለው የኢትዮጵያ መንግሥት የማጣራቱን ሥራ የሚያከናውነው በተግባር የተፈተሸ ነው ያለው ይኸው ኮሚሽን እንደሚሆን አስታውቋል። እስክንድር ፍሬው ተጨማሪ አለው። በኦሮሚያና በአማራ ክልሎች ሲካሄዱ በቆዩት የተቃውሞ እንቅስቃሴዎች ወቅት የተፈጸሙ የሰብአዊ መብት ጥሰቶች ናቸው እንዲጣሩ ጥሪ እየቀረበ የሚገኘው

የተባበሩት መንግስታት የሰብአዊ መብት ኮሚሽንን ጨምሮ አህጉራዊና ዓለም አቀፋዊ ተቋማት ጉዳዩ በገደልተኛ አካል እንዲጣራ ጠይቀዋል። በተለይ በሀገር ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች በጸጥታ ኃይሎች ተፈጸሙ ያሏቸው የሰብአዊ መብት ጥሰቶች እንዲጣሩ የሚያደርጉትን ጥሪ ቀጥለዋል። የኢትዮጵያ መንግስት በማጣራቱ ሀሳብ ይስማማል። ጉዳዩን በገደልተኛ አካል የሚያጣራው ለህዝብ ካለው መቆርቆርና ውግንና እንዲሁም የህግ የበላይነትን ከማክበር አኳያ መሆኑንም ይናገራል።

ከተቃዋሚዎች ጋር ልዩነት የተፈጠረው በማን ይጣራ በሚለው ነጥብ ላይ ነው። ማጣራቱ የሚካሄደው በኢትዮጵያ የሰብአዊ መብት ኮሚሽን ብቻ መሆኑን መንግስት ይፋ አድርጓል። ተቃዋሚዎች ግን ኮሚሽኑ የኢህአዴግና የመንግስት አካል ነው ይላሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንኑ ሀሳብን ያንጸባረቁት ይሄ የኢትዮጵያ ሰብአዊ መብት ኮሚሽን ገለልተኛ አይደለም ነው። ገለልተኝነት የለውም። የኢህአዴግ መዋቅር አካል ነው

እነሱም አመራርም የሚቀበሉት ማንኛውም ነገር ከዛ ከፓርቲውና ከመንግስት ስለሆነ ገለልተኛ ሊሆኑ አይችሉም። ምክንያቱም ከአሁን በፊት አጣሩ በተባለው አራት መቶ ሰው ሞቶ ልጆች በኦሮሚያ ውስጥ በተካሄደው አራት መቶ ሰው በሰብአዊ መብት ሁሉ ተረጋግጦ ከዚህ ውስጥ የሞተው መቶ ሰባ ሶስት ሰው ነው ብሎ አረጋግጧል።

ሪፖርት አቅርቧል። ለፓርላማው ነው ያቀረቡት። ለህዝብ ተወካዮች ነው። ህዝብ ተወካዮቹም እንዴት የሆነ ብሎ አልጠየቁም። እንዳለ ነው። የአንድ ፓርቲ አባላት ስለሆኑ በአንድ ፓርቲ ስሪት ስላሉ እነዚህም ጥያቄ አላቀረቡም። ሞቷል የተባለው ሰው በገለልተኛ አካል አራት መቶ ሰው ሆኗል እየተባለ መቶ ሰባ ሶስት ሰው ብቻ ነው የሞተው። ኮሚሽኑ በኦሮሚያ ክልል የተቃውሞ እንቅስቃሴ ወቅት የተወሰደው የኃይል እርምጃ

ተመጣጣኝ እንደሆነ መግለጹን አቶ ሙላቱ አስታውሰዋል። ይህ ድምዳሜ እውነታውን እንደማያሳይ ይልቁንም ለወገንተኛነቱ አንድ ማሳያ መሆኑን ያብራሩት አስር ዓመት ልጅና የዘጠኝ ዓመት ልጅ ሞቶ በጥይት ሞቶ ተመጣጣኝ እርምጃ ነው ማለት እኔ ያስተዛዝባል ነው። ሁለተኛ ለምሳሌ ያህል ሳብሪና አብደላ የ18 ዓመት ወጣት ናት፣ ሴት ልጅ ናት። መስጊድ ውላ ቡና ሽጣ ለእናቷ አንድ ናት፣ ይቺ ልጅ

የምትኖረው ምስራቅ ሐረርጌ ጨለንቆ ከተማ በጥይት ነው የሞተችው። ምንም ይችን አሁን ልጅ መግደል ማለት ምን ማለት ነው? ከዛም የተወሰደው እርምጃ ተመጣጣኝ ነው ማለት ምን ማለት ነው? የኢትዮጵያ መንግስት ግን እንደዚህ አይነት አስተያየቶችን አይቀበልም። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ቃል አቀባይ መሐመድ ሰይድ እንዳሉት ኮሚሽኑ በሕግ የተሰጠውን ኃላፊነት በገለልተኛነት እየተወጣ ያለ ተቋም ነው። ይህንንም

በተግባር አስመስክረዋል ባይ ናቸው። በተደጋጋሚ ከዚህ ቀደምም ስንገልጸው እንደነበረው በተጨባጭ የስርአቱ ሀገራችን በተግባር የተፈተሸ ታች ወርዶ ግራስሩት ላይ ከዚህ ቀደም ባደረጋቸው የማጣራት ስራዎች በገለልተኝነቱ ይሄ ወገን ነው ያ ወገን ነው ጭምር ሳይል በተጨባጭ ያሉ ችግሮችን ፈልፍሎ አውጥቶ መጠየቅ ያለበት አካል እንዲጠየቅ ያደረገ የኢትዮጵያ ሰብአዊ መብት ኮሚሽን በዛ ደረጃ ከጊዜ ወደ ጊዜም ጭምር አቅሙን እያጎለበተ የመጣበት ሁኔታ ነው ያለው።

ስለዚህ በዚህ አካል ይሄ ገለልተኛ አካል ነው። በሕገ መንግስቱ ተቆጥረው የተሰጡት ኃላፊነቶች አሉ። ይህንን ኃላፊነቱን እንዲወጣ የሚደረግበት ሁኔታ ነው ያለው። እናም ማጣራቱ በኢትዮጵያ የሰብአዊ መብት ኮሚሽን ብቻ እንደሚካሄድ ነው መንግስት እየገለጸ የሚገኘው። ተቃዋሚዎቹና አንዳንድ የሰብአዊ መብት ተቋማት ባይቀበሉትም የማጣራቱ ስራ መቼ እንደሚጀመርም ግልጽ ያለ መረጃ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ

አድማጮች የመጨረሻው ዝግጅት ላይ ደርሰናል። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪቃ በጋዜጦች የተሰኙ ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጭንቆ ያቀርባል። የማኅበረሰባዊ ሚዲያ ጥላቻና የአለመቻቻል መልእክት ይነዛል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ሶማሊላንድ ከሶማሊያ ተገንጥላ

ራስዋን የቻለች ሀገር ለመሆን ፊርማዎችን እያሰባሰበች መሆኗ ተገለጸ። የሚሉት እርሶች ነው። በዛሬው ቅንብራችን የምንመለከተው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ በተባበሩት መንግሥታት ድርጅት ስላደረጉት ንግግር የድርጅቱ የዜና ማዕከል ድረገጽ ዘግቧል። የማህበረሰባዊ ሚዲያ የመረጃ ልውውጦችን ለማሻሻልና ሕዝባዊ ተሳትፎ ለማዳበር

የሚያገለግል መድረክ የሚሰጥ ቢሆንም በሌላ በኩል ደግሞ የሚያሳድረውን አሉታዊ ገጽታ ችላ ሊባል አይችልም፣ ሲሉ ጠቅላይ ሚኒስትር ሀይለ ማርያም ማስገንዘባቸውን የተባበሩት መንግስታት ድርጅት የዜና ማዕከል ድረገጽ ጠቅሷል። በመሰረቱ የተሳሳተ መረጃ በማህበረሰባዊ ሚዲያ ተነስቶ ምን ያህል እንደሚያሳስት በተግባር እያየን ነው። ማህበረሰባዊ ሚዲያ ጽንፈኞችና ሌሎች የሰዎችን ሀቀኛ ስጋትን ተጠቅመው

የጥላቻና ያለመቻቻል መልእክቶችን ለማስተላለፍ ካለምንም ገደብ እንዲጠቀሙበት አስችሏቸዋል ሲሉ የኢትዮጵያው ጠቅላይ ሚኒስትር መግለጻቸውን ድረገጹ ጠቁሟል። ጠቅላይ ሚኒስትር ኃይለ ማርያም በዓለም ደረጃ ስላሉት ተግዳሮቶች ሲናገሩ ደግሞ በጂኦ ፖለቲካዊ ውጥረቶች መበራከትና የተለያዩ አሸባሪ ቡድኖች በሚደቅኑት አደጋ ምክንያት ዓለም አቀፍ ሰላምና መረጋጋት ትልቅ አደጋ እንደገጠመው አውስተዋል።

ዓለም አቀፍ ኢኮኖሚ ገጥሞት ከነበረው የገንዘብ ቀውስ ገና እንዳላገገመም ጠቁመዋል። ጠቅላይ ሚኒስትር ኃይለ ማርያም ቀጥለውም አንድ ብዙ የማይወራለት ወሳኝ ጉዳይ ስላሉት ሲናገሩ አንዳንዶቹ ሀገሮቻችን ከእነሱ ጋር ችግር በሌለብን ሀገሮች ጥገኝነት አግኝተው በሚኖሩ ሰዎች ካለምንም ተጠያቂነት ሰላምንና መረጋጋትን የማደፍረስ ኢላማ ሆነው እንደቆዩ የሚካድ ነገር አይደለም ሲሉ አስምረውበታል።

እነዚህ አገሮች ዘላቂ የልማት ግብ ያቀፈውን አዲሱን የተባበሩት መንግስታት ድርጅት የትራንስፎርሜሽን አጀንዳን በተግባር ላይ ለማዋል ደፋ ቀና የሚሉት በእንደዚህ አይነት ፈታኝ ሁኔታዎች ስር ሆነው ነው። እንዲህ አይነት ሁኔታ በተለይም ጎልቶ የሚታየው ከድህነት ማነቆ ለመውጣት ከባድ ጥረት በማድረግ ላይ ባሉት የእኛን ሀገር በመሳሰሉት ታዳጊ አገሮች ነው። በመጨረሻም ራዕያችን ትክክል ነው ብለን እናምናለን። በራዕያችን ላይ ለመድረስም ቁርጠኞች ነን።

ማንኛቸውም ተግዳሮቶችም ሆኑ ጉድለቶች ሕዝባችንን በማሳተፍ ከሕዝባችን ጋር በቅርብ በመመካከርና በመተባበር ለመወጣት የተቻለውን ጥረት ሁሉ እናደርጋለን። ኢትዮጵያ ባለፈው ዓመት የደረሰባትን ከባድ የኤልኒኖ ድርቅን ለመወጣት ካሳየችው አያያዝ የበለጠ ምስክርነት የለም ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ማድረጋቸውን የድርጅቱ የዜና ማዕከል ገልጿል።

የሲኤንኤን ድረገጽ ደግሞ ከሶማሊያ ለመገንጠል የምትፈልገው ሶማሊላንድ 55ተኛዋ አዲስ የአፍሪቃ ሀገር ትሆን ይሆን በሚል ርእስ ባወጣው ጽሁፍ የግዛቲቱ ፕሬዚደንት አሕመድ መሐመድ ማሕሙድ ሲላንዮ ከሀገሪቱ አጠቃላይ 3.4 ሚሊዮን ህዝብ ከአንድ ሚሊዮን በላይ የሚሆኑት ዓለም አቀፍ ማህበረሰብ ለሶማሊላንድ እውቅና እንዲሰጥ የሚጠይቅ ፊርማ አኑረዋል ይላል።

በሲያድ ባሬ አገዛዝ ስር የነበረችው ሶማሊያ እንደ አውሮፓ አቆጣጠር በ1991 ዓ ም በስርዓት አልበኝነት ሁኔታ ላይ ከወደቀችበት ጊዜ አንስቶ ሶማሊላንድ ነጻ ግዛት ነኝ ብላለች ካለ በኋላ ጽሁፉ ግን ነጻ ሀገር መሆን ይኖርባታልን የሚል ጥያቄ አቅርቧል። ደቡብ ሱዳን ከሱዳን፣ ኤርትራ ደግሞ ከኢትዮጵያ መገንጠላቸው ያስከትለው ነገር ሲታይ ከባድ ጥያቄና ጥርጣሬ ያስነሳል ሲልም አክሏል።

የአፍሪቃ አንድነት ድርጅትና የአሁኑ አፍሪቃ ህብረት በአፍሪቃ ሀገሮች የሚደረጉ የመገንጠል ጥሪዎችን ሲቃወሙ ቆይተዋል። መገንጠልን የሚቃወምበት ዋና ምክንያትም በአንድ የአፍሪቃ ሀገር ከተፈቀደ በሌሎቹ ሀገሮችም ተመሳሳይ መብትን የሚጠይቁ ግዛቶች ሊበራከቱ ይችላሉ፣ በድኅረ ቅኝ አገዛዝ አፍሪቃ በዓለም አቀፍ ደረጃ እውቅና ያገኘውን ድንበር አደጋ ላይ ይጥላል በሚል እንደሆነ የሲኤንኤን ድረገጽ ላይ የወጣው ጽሁፍ ያወሳል።

አፍሪካ ውስጥ የመገንጠል ጥያቄ የተነሳው እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት የአህጉሪቱ ሀገሮች ከቅኝ ግዛት ነጻ መውጣት በጀመሩበት ወቅት ነው። ለምሳሌ ኮንጎ ውስጥ ካታንጋ ተገንጥያለሁ ባለችበት ወቅት በተባበሩት መንግስታት ድርጅት ኃይሎች ተሸነፈች። ናይጄሪያ ውስጥ ደግሞ ቢያፍራ ከሀገሪቱ ለመገንጠል ያደረገው ሙከራ በሀገሪቱ ፌዴራላዊ ኃይል ተገታ። በአሁኑ ወቅት ደግሞ ኤርትራ ከኢትዮጵያ፣ ደቡብ ሱዳን ከሱዳን ተገንጥለው

በሉዓላውያን ሀገርነት ዓለም አቀፍ እውቅና አግኝተዋል። አሁን ይህ ነጥብ የተነሳው ከነፃነት በኋላ የተከሰተው ነገር ምን እንደሆነ ለማየት ነው ይላል ጽሑፉ። አያይዞም ሲኤንኤን ድረገጽ ላይ የወጣው ጽሑፍ የኤርትራንና የደቡብ ሱዳንን ጉዳይ ብንመለከት የመገንጠሉ ጉዳይ ወደ ድንበር ግጭት፣ ወደ ኢኮኖሚያዊ መወሳሰብና ከዓለም አቀፉ ማኅበረሰብ ጋር የሚኖራቸው ግንኙነት መዳከምን እንዳስከተለ ገልጿል።

በኢትዮጵያና በኤርትራ ድንበሮች መካከል ባለው ጸብ ምክንያት ሁለቱ ሀገሮች ለወታደራዊ ኃይልና ለጦር መሳሪያ ከፍተኛ ገንዘብ ለማውጣት ተገደዋል። ሱዳንና ደቡብ ሱዳን ደግሞ በጋራ ድንበሮቻቸው ላይ የጣምራ ኃይል ለመመደብ የተስማሙ ቢሆንም በተግባር ላይ የዋለበት ጊዜ የለም። እርስ በርስ ባለመተማመንና ሰርጎ በመግባት ይካሰሳሉ። ኤርትራ ከኢትዮጵያ ከተለየች በኋላ የተከተለው የኢኮኖሚ ችግር ለድንበሩ ጦርነት

ጉልህ አስተዋጽኦ ማድረጉን፣ ደቡብ ሱዳን ደግሞ የነዳጅ ዘይት ሀብቷን ወደ ውጭ ለመላክ የሱዳንን የነዳጅ ዘይት መስመር ለመጠቀም መገደዷ ራሱ ሌላ ችግር እንደፈጠረ ጽሁፉ ያወሳል። ኤርትራ ከነጻነት በኋላ በዓለም አቀፍ ማኅበረሰብ የተገለለች ሀገር ሆናለች። ደቡብ ሱዳን በድህነትና በእርስ በርስ ጦርነት ተደቁሳለች። ስለሆነም ሶማሊላንድ ከሶማሊያ ተገንጥላ ራሷን የቻለች ሀገር ለመሆን እውቅና ለማግኘት በምትጥርበት በአሁኑ ወቅት

ብዙ አፍሪቃውያን በኤርትራና በደቡብ ሱዳን የተከተለውን ክስተት ማስተዋላቸው አይቀርም ሲል የሲኤንኤን ድረገጽ ላይ የወጣው ጽሁፍ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።

ለዛሬ የተሰናዱት ዝግጅቶች በዚሁ ያበቃሉ። ከመሰናበታችን በፊት ግን የነገ ፕሮግራም ማስታወቂያ አለን። በአራቱም ድርጅቶች መካከል መበላለጥም ሆነ አንደኛው ከሌላኛው የሚያስበት ሁኔታ የለም። አባል ድርጅቶች ውስጥ ህወሓት

የበላይ ብቻ ሳይሆን የብዙዎቹ አባል ድርጅቶች ፈጣሪም ነው። ግን ደግሞ በሂደት ሌሎቹም ድርጅቶች እየተጠናከሩ የራሳቸውን ነፃነትና ማንነት እያጎለበቱ የመጡበትም ሁኔታ አለ። የማውቃቸው የኦፒዶ ባለስልጣናት እኩል እንዳልሆኑም ብቻም ሳይሆን በአሽከሪነት ደረጃ እንደተሰለፉ ይነግሩናል።

በተከታታይ የሰማችኋቸው ከፌዴራል መንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት አቶ ታምራት ደጀኔ፣ ከኢዴፓ ማዕከላዊ ምክር ቤት አቶ ልደቱ አያሌው እንዲሁም ከኦሮሞ ፌዴራሊስት ኮንግረስ ዶክተር መረራ ጉዲና ናቸው። ሙሉ ውይይት በነገው ምሽት ይቀርባል። ለዛሬ ፕሮግራማችን በዚሁ ተጠናቀቀ። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል በሰላም ደሩ በደናደሩ